የደቡብ አፍሪቃ ትልቋ ከተማ የጆሃንስበርግ ሀብታም ነዋሪዎች በጎርጎሮሳዊ 2016 ዓ ም ደቡብ አፍሪቃን በመታው ድርቅ ምክንያት የጓሮ አትክልቶቻቸውን ከጠዋቱ 12 ሰዓት እስከ ምሽቶ 12 ሰዓት ውሃ ማጠጣት አልቻሉም። መታጠቢያ ውሃም እንደ ልብ አያገኙም ነበረ። ይህ በሚሊዮኖች የሚቆጠሩ ደቡብ አፍሪቃውያን ካጋጠማቸው ችግር ጋር ሲነጻጸር የቅንጦት ችግር ተደርጎ ሊወሰድ ይችላል። ኤልኒኞ በመገባደድ ላይ ባለው 2016 ዓ ም በደቡባዊ አፍሪቃ በሚሊዮኖች የሚቆጠሩ ሰዎችን ለከፋ አደጋ አጋልጧል። ለረሃብ በተለይ ማደጋስካር፣ ሞዛምቢክ፣ ዝምባብዌ እና ማላዊን በመሳሰሉ ሀገራት ላይ ከባድ ጉዳት አድርሷል። ፋኒ ካሎምፖ ማላዊ ናማባዞ በሚባለው መንደር የምትኖር ባለትዳርና ና የአምስት ልጆች እናት ናት። ከድርቁ ሰለባዎች አንዷ ናት። ካሎምፖ በእርሻችን ላይ በቆሎ ተክዬ ነበረ። ሆኖም በድርቁ ምክንያት በቆሎ በትክክል አልበቀለም። ምንም ምርት አላገኘንም። ምርት ስላጣን የሚበላ ቅጠላቅጠል ፍለጋ ወደ ጫካ እንሄዳለን። ይሁንና ብዙውን ጊዜ ሳንበላ ነው የምናት ነው ካሉምፖ በደቡባዊ አፍሪቃ ድርቅ ያስከተለው ጉዳት አንዷ ምሳሌ ናት። በአካባቢው ብዙዎች እራሳቸውን ማስተዳደር አልቻሉም። ከእጅ ወዳፍ የሆነ ኑሮ ነው የሚከፉት። የተባበሩት መንግሥታት ድርጅት ባልደረባ ቲሞ ፓካላ እንደሚሉት አሁን የዝናብ ወቅት ቢሆንም ድርቁ ብዙዎችን አዳክሟል። አሁን በደቡባዊ አፍሪቃ ከፍተኛ ዝናብ የሚጥልበት ወቅት ላይ ነው ያለነው። በብዙ ሀገራት በመጋቢት ወይም በሚያዚያ ምርት ይሰበሰባል ተብሎ ይጠበቃል። ምርት ከመሰብሰቡ በፊት ግን በድርቁ የተጎዱ ሰዎች የመቋቋሚያ ዘዴዎቻቸውን በሞ በሙሉ አሟጣው ተጠቅመዋል። የተባበሩት መንግስታት ድርጅት እንደሚለው በደቡባዊ አፍሪካ ሀገራት የሚኖሩ ወደ 14 ሚሊዮን የሚጠጉ ረሃብ የሚያሰጋቸው ሰዎች የምግብ እርዳታ ያስፈልጋቸዋል። ከመካከላቸው ግማሽ ሚሊዮኑ አሳሳቢ የተመጣጠነ የምግብ እጥረት ገጥሟቸዋል። ሶስት ሚሊዮኑ ደግሞ ንጹህ የመጠጥ ውሃ አያገኙም። በርካታ የእርዳታ አቅራቢ ድርጅቶች በድርቅ በተመቱ ሀገራት ሰዎችን ለመርዳት ይንቀሳቀሳሉ። ማላዊ የሚገኙት የበጎ አድራጊው ድርጅት የወርልድ ቪዥን ባልደረባ አንድሪው ቺማራ እንዳሉት እርዳታው በተለያዩ መንገዶች ነው ለተረጂዎች እንዲደርስ የሚደረገው። ችግር ውስጥ ለወደቁ ሰዎች ምግብ እናቀርባለን። በአንዳንድ አካባቢዎች ለመዘገብናቸው ሰዎች ገንዘብ ይሰጣል። ገበያ ላይ ምግብ ለሚገኝባቸው አካባቢዎች ነው ገንዘብ የምንሰጠው። ምግብ በማይገኝባቸው ሌሎች አካባቢዎች ደግሞ ምግብ እንሰጣለን። የእርዳታ ድርጅቶች በደቡባዊ አፍሪቃ ለብዙሃኑ ተጎጂዎች መድረስ መቻላቸው ጥሩ ዜና ነው። ይሁንና መጥፎው ነገር የሚፈለገው ገንዘብ አለመገኘቱ ነው። እንደ ፓካላ ወደ 1.3 ቢሊዮን የአሜሪካን ዶላር ያስፈልገናል። ምናልባትም ወደ 550 ሚሊዮን ዶላር ያህል ያጥረናል። ለድርጊት መርሃግብራችን የጠየቅናቸውን እርዳታዎች ካላገኘን እስከሚቀጥለው የእህል መሰብሰቢያ ጊዜ ድረስ ለአደጋ ለተ ጋለጡት ሰዎች ምግብ ማቅረብ አንችልም። ይህንንም እርዳታ ካላገኘን ተጽዕኖው ከፍተኛ ነው የሚሆነው።